የደቡብ ሱዳን አምባሳደር ጄምስ ፒቲያ ሞርጋን ከካርቱም ሱዳን ትሪቢዩን ያሰራጨው ተጨባጭና ደርዝ የሌለው ዜና ነው። ደቡብ ሱዳንንና ኢትዮጵያን ለማቃቃር ከአለመ ሌላ ዓላማ የለውም በማለት ኮንነዋል። ጋዜጣውን በመጥቀስ የደቡብ ሱዳን ፕሬዚዳንት ሳልቫኪር ማያርዲት ከፍተኛ ልዑካንን አስከትለው በግብፅ ያደረጉት ጉብኝት በግብፁ አቻቸው አብዱልፋታህ አልሲሲ በተደረገላቸው ጥሪ መሠረት እንደሆነ ነው ቀደም ሲል የግብፁ ርዕሰ ብሔር ኡጋንዳን መጎብኘት በወሩ ደግሞ የኡጋንዳው ፕሬዚዳንት የዋይሪ ሙሴቬኒ ደቡብ ሱዳን ጉብኝት ለሶስትዮሽ የተፈራረሙትን ስምምነት የሚያንጸባርቅ እንደሆነ ነው። ይህም ግብፅ በሰሜን ሱዳን ያላትን የግዛት ጥያቄ እና እንዲሁም በአባይ ግድብ ላይ ባላት ተቃውሞ በኡጋንዳው ሰሜናዊ ግዛት ውስጥ ለተቃዋሚዎች ከለላ በመስጠት የወታደር ማሰልጠኛ ጣቢያዎች በመቋቋም ላይ ናቸው የሚል እንደሆነ አምባሳደሩ የጋዜጣውን ጽሑፍ አሳይተዋል። ይህንን በመቃወም በጽሕፈት ቤታቸው የደቡብ ሱዳኑ አምባሳደር ጄምስ ፒተር ሞርጋን ያሰሙት የግብፅ ፕሬዚዳንት በኡጋንዳ ያደረጉት ጉብኝት ለእኛ ምን ትርጉም አለው? ይህ በሁለቱ ሀገራት ያለ ጉዳይ ነው። ምን ይዘት እንደነበረው እንኳን አናውቅም። ከዚያም እንኳን በቅጥያ የተብራራ ነገር የለም። እንዲሁ የኡጋንዳው ፕሬዝደንት ወደ ጁባ መሄድ ምን ያስገርማል? ይህ ደግሞ ቀደም ሲል የተደረገ ነው። አዲስ ነገር የለውም። የሰላም ጠር ለሆኑ ፕሮፓጋንዳ ምላሽ መስጠት አለብን በማለት ነው። በፕሮፓጋንዳ ድረ ገጽ በመጠቀም ለግጭት ይጋብዛሉ። ከዚህ በተጨማሪ ያሰራጩት ደቡብ ሱዳን የሰላም አስከባሪውን ኃይል ተቃውማለች የሚል ነው። ይህንን በሚመለከት ጁባ ከሚገኘው የካቢኔ ጉዳዮች ጽሕፈት ቤት ተነጋግረንበታል። ደቡብ ሱዳን ምን ብላ ነው ሰላም አስከባሪውን የምትቃወመው? እየጠበቀች ነው። ለዚህ ዓላማ የሚመደበውን ኃይል እኮ እየጠበቅን ነው። ለሰላሙ ሂደት ተገዥዎች ነን። በመቀጠልም ደቡብ ሱዳን ከኢትዮጵያ ጋር ስላላት ቁርኝት አውስተዋል። ኢትዮጵያ ለደቡብ ሱዳን ታላቅ ወንድም ማለት ናት። በደቡብ ሱዳን ችግር በተፈጠረ ጊዜ ኢትዮጵያ ከጎናችን ናት። ኢትዮጵያ ብዙ የረዳችን ሀገር ነች። በአሁኑ ጊዜ የጋርዮሽ ግንኙነቱ የአበበበት ወቅት ነው የተሰራጨው ዜና ከኢትዮጵያ ጋር ግንኙነት ያሻክረዋል ይላሉ ለሚለው ወይ አ ፒፖል ሁ ላይክ ት ሜክ ፕሮፓጋንዳ አገኒስት ዘ ቱ ሲስተር ካንትሪስ በሁለቱ ወንድማማቶች ሀገሮች ያለውን ጥሩ ግንኙነት በማየት ደስ የማይላቸው አሉ። ሁለቱ ሀገሮች እየተወያዩ አብረው የሚጓዙትን የማይወዱ አሉ። ሁለቱም ሀገሮች ለቀጣናው ሰላም ለሚሰሩት የሚያበሳጫቸው አሉ። በታሪክም በደቡብ ሱዳን ችግር ሲያጋጥም ለሕዝቡ ሰላም እንዲያገኝ የሚደረገውን ጥረት አይወዱትም። ሁለተኛው ጉዳይ ፕሬዚዳንታችን ወደ ግብፅ ያመሩት ለምስጋና ነው። ግብፅ በተለይ በትምህርቱ ዘርፍ ላደረገችልን እርዳታ ለማመስገን ነው ስለዚህ ለሰላም ደንቃራ ለሆኑ ሁሉ የማስተላልፈው መልእክት ቢኖር ሁለቱም ሀገራችን ለሰላም ባላቸው ቀናይ እንደሚሰሩ እና ከኢትዮጵያ ደግሞ ብዙ የምንማረው እንዳለ ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቬለ ራዲዮ፣ ከአዲስ አበባ